ፍሪደም ሃውስ በዚህ ዓመት ባወጣው ዘገባ ከዓለማችን 7.4 ቢሊየን ሕዝብ 13 በመቶ ብቻ ነፃ ፕሬስን እንደሚጠቀሙ ያመለክታል። ቀሪው 41 በመቶ በግማሽ ነፃ ሲሆኑ 46 በመቶ ደግሞ ምንም አይነት ነፃ የመገናኛ ብዙሃን በሌሉበት እንደሚኖሩ ዘገባው ጠቅሷል። ኢትዮጵያ አዲስና ውስብስብ የሆነ ሳንሱር የማድረጊያና መረጃ መቆጣጠሪያ ዘዴ በመጠቀም እንዲሁም በሽብር ላይ የምታደርገውን ጦርነት ሰበብ በማድረግ ጠንካራ የሆኑ ህጎችን ተጠቅማ ዜጎቿን እንደምትቀጣ በዚህ ምክንያት ኖት ፍሪ ወይም የመገናኛ ብዙሃን ነፃነት የሌለባት አገር ስል ጠቅሷል። በሀገሪቱ ማህበራዊ መገናኛ ብዙሃን ተጠቅመው ሀሳባቸውን የሚገልጹ እንዲሁም መንግስትን ከሚተቹት ውስጥ የደረገ ጸሐፊ በፍቃዱ ኃይሉ አዲስና ውስብስብ ቴክኖሎጂ መንግስት ይጠቀማል ስለመባሉ እንደሚከተለው ይጠቅሳል። አዲስና ሶፊስቲኬትድ የሚለው ሶፍትዌሮችን እና ሃርድዌር ዲቫይሶችን ነው የሚመስለኝ። እና እነሱ ነገሮች አዲስ መሆናቸው ያው ግዴታ ቴክኖሎጂ ስለሚቀያየር እያደጉ እያደጉ መምጣታቸው ነው እንጂ መደበኛ በሆነ መንገድ እንሰማ ነበረ። የተለያዩ ዘመናዊ መሳሪያዎችና ቴክኖሎጂዎችን እየጠቀመ ከስታይም ሃኪንግ ጨምሮ ማልዌር መላክ፣ የዜና ዌብሳይቶችን ፊልተር ማድረግ፣ ብሎክ ማድረግ ማለት ነው ይሰራ ነበር። ከድረ ገጽ ጸሐፊነቱ ጋር በተያያዘ ክስ ወደ ሁለት ዓመት ገደማ እስር ላይ ቆይቶ የወጣው በፍቃዱ ብዙ ጊዜ በጸረ ሽብርተኝነት አዋጅ መንግስት የፖለቲካ ተቃዋሚዎችና ጋዜጠኞችን የሚከሰው የስልክ ምልልሶቻቸውን በመጥለፍ ነው ይላል። ይህንንም ጠለፋም ወይም ማልዌር ሶፍትዌር ተጠቅሞ የኮምፒውተር መረጃ ብርበራ ሲያካሄድ በህጋዊ መንገድ ከፍርድ ቤት በተፈቀደ ትዕዛዝ እንዳልሆነም ይናገራል። እንደ ማስረጃነት እሱና ሌሎች የድረገጽ ጸሐፍት ላይ ሲቀርብ የነበረው እንዲህ ያስረዳል። እኛ የዘ ዘጠኝ ኬዝ ራሱ ብናስታውቅ ከዓመት በላይ ስልካችን ተጠልፎ የስልክ ሪፖርት መጥተዋል። ዓመት ሙሉ የተጠለፈበት ግን የፍርድ ቤት ወረቀት አላመጡም። መጨረሻ ላይ ብቻ ሲይዙ ነው የፍርድ ቤት ወረቀት ያመጡት እንጂ ለመጥለፊያ የፍርድ ቤት ፈቃድን አላገኙም። መንግስት አብዛኛው ጊዜ ይህንን እርምጃ ሲወስድ የዜጎችን ደህንነት ለመጠበቅ ስል እንደሆነና እርምጃ የሚወስድባቸው ተቃዋሚ ፖለቲከኞችም ሆነ ጋዜጠኞች ሌላ ተልእኮ አላቸው ስል ይከሳል። አስተያየት እንዲሰጡን የጠየቅናቸው የአዲስ አበባ ነዋሪ የሆኑት አቶ በረከት ስዩም ደግሞ እንዲህ ይላሉ። በግሌ ጋዜጠኞች ከሙያ ስነ ምግባራቸው ወይም ሙያዊ ግዴታቸውን ሲወጡ ታሰሩበት አግባብ ያለ አይመስለኝም። ከጋዜጠኝነታቸው ከሙያ ውጭ ሌላ ተልኮ ይዞ ሲንቀሳቀሱ የተገኙ ጋዜጠኞች የታሰሩበት አግባብ አለ። እራሱ ጀጅ የሚያደርገው አካል ወስኑ ማለት ነው፣ ነጻ የሆነው ፍርድ ቤት። ነገር ግን ሙያውን ተንተርሰው ሀገርን ሀገር ለማሸበር መንግስትን በኃይል ለመናት የሚደረገው እንቅስቃሴዎችን ከሻቢያና መሰል ሰዎች ትዕዛዝ የተቀበሉ ለመተግበር ሲጥሩ የተገኙ ሰዎች ላይ እርምጃ መወሰዱ ትክክል ነው የሚል መነሻ ላ ያለ መንግስት ባለፉት ቀናት ማህበራዊ መገናኛ ብዙሃን ማለትም ፌስቡክ፣ ትዊተር፣ ዋትሳፕ እንዲሁም ቫይበርን ዘግቶ ከተወሰኑ ቀናት በኋላ ቀስ በቀስ ባሳለፍነው ሳምንት መጨረሻ ቀናት መክፈት መጀመሩን ተጠቃሚዎቹ ይናገራሉ። የተዘጋው ተከፈተ ይባል እንጂ አጥጋቢ እንዳልሆነ እንዲሁም መንግስት በማህበራዊ መገናኛ ብዙሃን ላይ እንዲህ አይነቱ እርምጃ መውሰዱ በአገሪቱ ምን ያህል ሀሳብ በነጻነት መግለጽን እንዳፈነ በፍቃዱ ይዘረዝራል። በሚዲያ ና በሲቪል ሶሳይቲ ላይ ያለው አቋም አሁን በማህበራዊ ሚዲያ ያለው ምንም ጥያቄ የለው እና ሁለቱም የማይፈለጉ የጸረ ሰላም መሳሪያዎች ናቸው። ስለዚህ ሶሻል ሚዲያው ሁለቱን እየተካ ነው እየሰራ ያለው። አሁን ልዩነቱ ምንድን ነው? የተደራጀ ኦርጋናይዝ የሆነ ሙቭመንት የለም እንጂ ሲቪል ሶሳይቲዎች የሚሰሩትን ማህበረሰብን የማንቀጥ ስራ ይሰራል። በተመሳሳይ መንገድ ደግሞ የሲቲዝን ጆርናሊዝም መልክ የጋዜጠኞች ወይም ሚዲያዎች የሚሰሩትን ስራ ማህበራዊ ሚዲያው እየሰራ ነው። ስለዚህ ያንን መንግስት ያልወደደውንና በ በተለያዩ መንገዶች የገደበው የነበረው ሚዲያ እና ሲቪል ሶሳይቲ ማህበራዊ ሚዲያው ስለተካበት ያው ቀጣዩ እርምጃ የሚሆነው ሶሻል ሚዲያውን መዝጋት፣ ስለዚህ እኔ እንደ መጀመሪያ ነው እንጂ እንደ መጨረሻ ላይ ሙሉ ለሙሉ እነ ፌስቡክ የሚቆሙበት ጊዜ ይመጣል ብዬ ነው ማስበው። በቅርብ በመንግስት ትእዛዝ በዶይቼ ቬለ የፌስቡክ ገጻችን ላይ አስተያየት ከሰጡን ውስጥ ታፍነናል፣ መንግስት የሚወስዳቸው እርምጃዎችንም አስነዋሪ ተግባር ሲሉ የተቹ አሉ።